ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋር ሰላም የሀገር ልጆች እንደምን ሰነበታችሁ? ሳምንታዊው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የትራንስ አይኖስፌሪክ ሳተላይት በመሬት ላይና በሌሎች ፕላኔቶች ላይ ያለውን ተጽዕኖ የሚያሳይ ዝግጅት ወደ እናንተ ማድረሳችን ይታወሳል። የአይኖስፌሩን ሞኒተር ማድረግ መቻል የሚያስችል ቴክኖሎጂ መጠቀም፣ ሲግናል አሁን ለመላክ ፈልጌ ከሆነ አሁን ላይ የአይኖስፌሩ ምን ይመስላል የሚለውን ማወቅ አለብኝ። ጨምሯል፣ ከጨመረ ያንን ሪዚስት ውሊድ የሚችል ለመላክ ከቀነሰ ደግሞ መዘውለክ፣ አሁን ያለበትን የአይኖስፌሩ ስቴት ወይም ደግሞ ዳይናሚክስ ማወቅ ያስፈልጋል። ዛሬ ደግሞ ከዚሁ ርዕሰ ጉዳይ ተያያዥ የሆነ የአይኖስፌሪክ ከረንት ልዩነትና በጂኦ ማግኔቲክ መስክ ላይ ያለው ተጽዕኖ ላይ ትኩረቱን ያደረገ መርሃ ግብር ልናስደምጣችሁ ወደናል። ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። አይኖስፌር ከምድር ገጽ በላይ የላኛው አካባቢ አየር ንብርብር ነው። የፀሐይ ጨረር በዋናነት ከአካባቢው አየር ጋዞች ጋር መስተጋብር የሚፈጥርበት ኤሌክትሮኖችን ከአዮኖች የሚነጥቅና አዮን በመባል የሚታወቁ ቅንጣቶች የሚፈጠሩበት ስፍራ ነው። የአዮኖስፌር መገለጫ ባሕርያቱን ከማንነቱ በመነሳት ማብራሪያ የሚሰጡን ዶክተር ተሾመ ዱጋሳ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የድረ ምረቃና ምርምር አስተዳደር መሪ ስራ አስፈጻሚ ናቸው። ስሜ ዶክተር ተሾሜ ዱጋሳ ይባላል። በስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ተመራማሪ ነኝ። በስፔስ ሳይንስ ዘርፍ እንዲሁም የድህረ ምረቃና ምርምር አስተዳደር ኮኦርዲኔተር መሪ ስራ አስፈጻሚ ነኝ። እንደምናውቀው በፊዚክስ ውስጥ ካረንት አለ፣ ኤሌክትሪክ ካረንት የምንለው ማለት ነው። አትሞስፌራችን ውስጥ አይኖስር ብለን የምንጠራቸው ከባቢ አየራችን ውስጥ ካረንት አለ። ከረንት ማለት ያው የቻርጆች እንቅስቃሴ የሚፈጠረው ማለት ነው። አትሞስፌር አሁን የምኖሩበት ከባቢ አየር ትሮፖስፌር የምንለው ሞሮፍ ናይትሮጅንና ኦክሲጅን የሚሞሉ ሞልቶ ያሉበት ከባቢ አየር ነው። ከዚህኛው ይሄ በረራዎች የሚካሄዱበት አይናዜሽን የሌለበት ክፍል ነው። የለም ማለት አይቻልም፣ ግን ከፀሐይ የሚመጣ ኤነርጂ ወዳአሁኑ አንድ ኒትሮል አትሞስፌርን ቻርጅ ያልሆነን የአትሞስፌራችን ክፍል ነው። ወዲያኑ ታሽ ሲያደር ወዲያውኑ ደግሞ ኒትራል ይሆናል፣ ይለወጣል። በዛ ምክንያት የኒትራል አትሞስፌር ብለን እንጠራለን ማለት ነው። ግን ከፍ ያለን ስንሄድ ወደ 60 ኪሎ ሜትር አካባቢ ስንደርስ እነዚህ ናይትሮጂን ሞለኪልና ኦክሲጂን ሞለኪል እየሳሱ ነው የሚሄዱ። አይነት የሆነው ፓርቲክል ወይ ኦክሲጂን ሊሆን ይችላል፣ ወይ ናይትሮጂን ሊሆን ይችላል። በዚህ ኤነርጂ ሲከፋፈል ወዲያውኑ ቶሎ ኒትራል ዛይድ አይሆንም። የሳሳ ስለሆነ ገና ሌላውን አይሁን ፓርቱን ፈልጎ ወደ ኒትሮ መቀያ ያለበት ስለዚህ ይሄ አይኖስፍር የምንለው የከባቢ አየራችን ክፍል ሆኖ አይናይዜሽን የሚበዛበትና ቻርጅድ ሪጅን ነው አይናሽ የሆነ የፖዚቲቭ ና ኔጌቲቭ የምንላቸው አንድ ኒውትራል አቶም የሆነ ፍሪኩዌንሲ ወይ ዌቭ ጋር ሲገናኙ ኤሌክትሮኑ ወደ አንድ ቦታ ይሄዳል አየኑ ደግሞ ወደ አንድ ቦታ ይቀራል ማለት ስለዚህ ይከፋፈላሉ ዲኮምፖዝ ይሆናሉ ስለዚህ ምን አለ ማለት ነው? ፖዚቲቭ የሆነ አይን ይኖረናል፣ ኔጋቲቭ የሆነ አይን ደግሞ ይኖረናል። ስለዚህ እነዚህ አዮኖች ኒውትራል ያልሆኑ አዮኖች ሲበዙ የአሪጅን አዮናስቲ ሪጅን ብለን እንጠራለን ማለት ነው። ስለዚ አሁን እነዚህ ሁለቱ የተከፋፈሉ አዮኖች ወደ አሁኑ ሊገናኙ ይችላሉ። ይመጡና ተመልሰው ወደ ነበሩበት ይመለሳሉ። ስለዚህ ይሄ ጊዜ ሊወስዳቸው ይችላል። ለምሳሌ ወደ ሳይ ስንመጣ ወዲያሁን በፍጥነት የኮምቢኔሽን ሬት ምል በጣም ሀይ ነው፣ ትልቅ ነው። ወደ ምድር እየተዘጋ ሲነሄድ ቁጥር ወደ አንድ ኮምባይን ሆናሉ። አይናይዝ ሪጅን አንላቸው ማለት ነው። በአይኖስፌር የምንለው የሆነ ሪጅን ስፊር ስንል ማለት ነው። እዛ አካባቢ የ24 ሰዓት ልንል እንችላለን። የ24 ሰዓት አይናይዜሽን ሊካሄድ ይችላል። አሁን 60 ኪሎ ሜትር አካባቢ 24 ሰዓት አይኖርም። ምክንያቱም አሁን ፀሐይ ቀጥታ ያን ሪጅን ስታገኝ ከፀሐይ መጣ ራዲያሽን ይኖራል። ስጨልም ራዲያሽን አናገኝም ጨለማ ስለሆነ ያ ጊዜ ታችኛው ያለው እንደ ታችኛው መሬታችን አካባቢ ያለው ጋር ተመሳሳይ ይሆናል ማለት ነው፣ ኒውትራል ይሆናል ማለት ነው። አሁንም ከፍ እያን ስንሄድ ግን ፀሐይ ራዲሽን ባይኖርም ቅድም ቀን ላይ አዮናዚ የሆነው ገና ኒውትራላይዜሽኑ አልጨረሰም፣ ሪኮምቢኔሽኑ አልጨረሰም። ስለዚህ እሱን ሳይጨርስ ሌላ ፀሐይ ዙራ ራዲዬሽን ይመጣባታል ማለት ነው። ስለዚህ ሀያ አራት ሰዓት አካባቢ ሊናገኝ ይችላለን ወደ ዘጠና ኪሎ ሜትር በላይ እንደ አይነት ክስተቶች ሀያ አራት ሰዓት ሙሉ ሊኖሩ ይችላሉ አዮናይዜሽን ወደ ስልሳ ኪሎ ሜትር እስከ ዘጠና ኪሎ ሜትር አካባቢ ደግሞ ቀን ላይ ብቻ ይኖረናል ማለት ነው። ምክንያቱም ከስልሳ ዘጠና አካባቢ ያለው ኪሎ ሜትር ቀን ላይ አዮናይዜሽን ይኖራል። ልክ የፀሐይ ጨረር ከኛ ስፊር ስትወጣ ወደ ሌላ ወደ ዌስተርን ስትዞር ራዲሽን ስለማናገኝ ወዲያውኑ የኒውትራል ኮንሰንትሬሽን ትልቅ ስለሆነ ወዲያውኑ አዮናይዚም ኮምባይን ያደርጋል ወደ ይመለሳል ማለት አይኖስፌር የምንለው አካባቢ አየር ተለዋዋጭና ውስብስብ የአካባቢ አየር ሰፈር ነው። በፀሐይ እንቅስቃሴና በተለያዩ ምክንያቶች ተጽዕኖ ሊደርስበት ይችላል። ለዚህ አካባቢ አየር ስጋት የሚሆኑ ክስተቶችም እንዳሉ ተመራማሪዎች ይገልጻሉ። ዶክተር ተሾመ ዱጋሳ ስለ እነዚህ ክስተቶች ምንነትና ስለሚያደርሱት ጉዳት እንዲህ አብራርተውልናል። ብዙዎቻችን ፀሐይ እንደምናውቀው ኢነርጂ ብቻ አይደለም። ወደ ምድራችን ወደ ሌላ ሶላር ሲስተም የምትለቀው ወደ ዓለማት የምትለቀው ፀሐይ ራዲሽን ብቻ አይደለም። ሙቀት የምናገኝበት ብቻ አይደለም። የኛ ፀሐይ የምትለቀው ፓርቲክሎችንም ትለቃለች። ፓርቲክል ማለት ቁሶች፣ ይሄ ቁስ የምንለው ልክ ኤሌክትሮንስ፣ ፕሮቶንስ ብለን ምን ትልቅ ኢነርጂ ያላቸውም ትለቃለች። ይሄ ኮንቲኒየስ ነው ያለማቋረጥ ምክንያቱም ፀሐይ ብርሃኗን ያለማቋረጥ አይደለም ትለቅ፣ እንደዛ ማለት ነው። ከፀሀይ የምናገኘው ብርሃን ከስምንት ደቂቃ በፊት አሁን ለምሳሌ ራይት ና የምናገኘው ፀሀይ እዚህ ጋር የምትደርሰው ከስምንት ደቂቃ በፊት በተለቀቀ ማለት ነው። በፀሀይ ኮር ውስጥ የሚካሄደው ሪአክሽን ፊውዥን ሁለቱን ነገሮች እየለቀቀ ነው የሚሄደው ማለት ነው። ግን ከፀሀይ ሰንተር እስከ ጫፉ መጨረሻ ላይ እስክትወጣ ድረስ ብዙ አመት ሊወስድ ይችላል። ምክንያቱም በጣም ሚቅ የሆነ ፓርቲክል ወፍራም ስለሆነ ሊወጣ አይችልም። ቀጥታ ለምሳሌ ከፀሀይ ጫፍ እስከ መሬት ለመድረስ ራሱ ስምንት ደቂቃ ነው የሚወስደው ጨረር ጨረር ማለት ይሄ ስፒድ ኦፍ ላይት በፀሀይ ፍጥነት ምን ማለት ነው? በሰከንድ ውስጥ ሶስት መቶ ሚሊየን ኪሎ ሜትር ፐር ሰኬንድ የሚሄድው በሰከንድ ውስጥ ምን ያህል ፍጥነት የሚጓዘው ፀሀይ ራሱ በስምንት ደቂቃ ነው የሚደርሰው እዚህ መሬት ላይ ይሄ ማለት በፀሀይ ኮርድ ውስጥ የተፈጠረው ነገር ወደ ውጭ ለመውጣት ብዙ አመት ወስድ ይችላል። ሰው ፀሀይ አሁን ብርሃን ብቻ ላል የምትለቀው ፓርቲክሎችም ቁሶች እንጠለቀለ እነዚህ ቁሶች መሬት ላይ የምናየው ድንጋይ አይነት አይደለም። ልክ እንደ ድንጋይ ነው ግን ሀይ ኢነርጂ ኢነርጂያቸው በጣም ትልቅ ነው። አሁን ወደ ሰው ልጅ እንዲህ አይነት ነገር ወደ ሴል ብንለቀቅ ቀጥታ፣ ልክ እንደ ኤክስ ሬይ እንደምንለው ነው ትልቅ። አሁን ለምሳሌ ጥይት ሲተኮስ ያለው ፍጥነት ትንሽ ነው ግን ይጎዳል። ከዛ ስንት እጥፍ የሚበልጥ ኢነርጂ ይዞ ነው የሚመጣ ማለት ነው። ስለዚህ እንዲህ አይነቶች ምን ብለን እንጠራለን? ክስተቶች ብለን እንጠራለን። ኢቨንትስ ለምሳሌ ኮሮናል ማስ ኢጀክሽን ሲኤምኢ ብለን የምንጠራው አንድ ክስተት የሚፈጠረው ነው። በብዙ ቶኖች የሚመዝን እንደ ማስ ከፀሐይ የሚወረወር ነው ማለት ነው። ያ ደግሞ እንደ ድንጋይ የሚቻላለም ወይ ደግሞ እንደምናውቀው ቁስ ነገር አይደለም። ትልቅ ማስ ነው ግን ትልቅ ኢነርጂ ይዘው የሚመጣ ማለት ነው። እንደዛ አይነት ሁሉ ጊዜ አይፈጠርም። ለዛ ነው ኤቨንት የምንለው። ፍሌር የምንለው ራሱ ሶላር ፍሌር የምንለው አንድ ክስተት ነው። እሱም አሁን ለምሳሌ ባያጆ አንድን ብረት ከአንድ ብረት ጋር ሲያገናኙ የሆነ የሆነ ብልጭታ ነው ፍሌር የምንለው እንዲህ አይነት ብልጭታ ነገር ነው። ይሄ ራዲሽን ነው ፍሌር የምንለው ራዲሽን ነው። ግን ከእሱ ጋር ታይዞ የሚመጡ ብዙ ነገሮች ሊሆኑ ይችላሉ። ግን ከፀሐይ የሚወጣ አንድ ነገር ማሳያ ነች ሶላር ኤቨንት የምንለው ፀሐይ ላይ ከወትሮ የምታዩ አንዳንድ ያልተለመዱ ነገሮች ስመጡ እነዛን ሶላር ኤቨንት ብለን እንጠራለን ማለት ነው። ኢንፍራስትራክቸርስ የምኩን የኮሙኒኬሽን ኢንፍራስትራክቸር ሊሆን ይችላል። ትራንስፎርመር ሊሆን ይችላል። ጂፒኤስ አጠቃቀማችን ሊሆን ይችላል። ብዙ ነገሮችን ጥንቃቄ የምናደርግበት አቅጣጫ የምናየው እነዚህ ስፔሻሊ ከተፈጠሩ በጣም ትልቅ ከሆኑ ኤቨንቱ ትልቅ ከሆነ ምድር ላይ ሊፈጠር የሚችለው መስተጓጎል ሊኖር ይችላል። ስለዚህ ከወትሮ የተለየ ፀሐይ ላይ የሚታዩ ክስተቶች ማለት ነው። እነዚህ ሶላር ኤቨንት የምንላቸው በዚህ ዝግጅታችን የምንመለከተው ሌላው ርዕሰ ጉዳይ ጂኦ ማግኔቲክ ፊልድ ወይንም መስክን ይመለከታል። ጂኦ ማግኔቲክ ፊልድ ስንል ምን ማለታችን እንደሆነና ታሪካዊ ዳራውን ጭምር እንዲያስረዱን ዶክተር ተሾመ ዱጋሳን ጠይቀናቸው ነበር። ስለ ጉዳዩ ተከታዩን ገለጻ አድርገውልናል። ጂኦ ማለት ያው መሬት እንደማለት ነው። ጂኦ ማግኔቲክ የምንለው የመሬት ማግኔት ጋታ ይዞ ያለ ሂደት ነው። የመሬታችን ከባቢ ማግኔታዊ ነገር ማለት ነው። መሬታችን ድንጋይ ብቻ አይደለችም? የመሬታችን ማግኔቲክ ፊልድ ተለዋዋጭ ነው ነው ስለዚህ እነዚህን ተለዋዋጭ የሚያደርጉት ምንድን ናቸው? ከስፔስ ሳይንቲስት አንጻር ከአትሞስፌር ከአይኖስፌር የሚመጡ ነገሮችን የመሬታችንን ማግነት ፊልድ እንዴት አድርጎ ለውጫ። አንዱ ድንጋይ ማግነት ነው የሚያሰኘው፣ ያው ማግነት ድንጋይ ነው፣ ግን ፕሮፐርቲው አመሉ ማግነት ነው የሚያስብለው ነገር አለ። አንድ የመሳሳብ ወይ የመገፋፋት ሌላ ደግሞ ሊሳቡ የሚችሉ ነገሮችን ጸባይ ካለው ያ ነገር ማግነት እንላለን ማለት ነው። ስለዚህ በሶስተኛ ክፍለ ዘመን ግልበርት የሚባል ሳይንቲስት ይህንን ሀሳብ ቴዎሪውን ለሳይንቲፊክ ኮሚኒቲ ገልጾ ነበር። መሬታችን ማግነት አላት ማግኔቱ ደግሞ ልክ እኛ አእምሯችን ውስጥ ያለ ባር ማግኔት መሬት ውስጥ የተደበቀ ወይ ደግሞ የተቀመጠ አድርጎ ነው የሳለ። ምክንያቱም ይህን ያስባለው ብዙ ነገሮች ስላሉ በሂደት በሂደት ሳይንቲፊክ ኢንቨስቲጌሽኑ የህርን ስንመጣ እውነት ነው መሬት የራሷን ማግኔት አላት። ግን ግልበርት እንዳለው ሳይሆን ፖል ባር አለ ብለን ሳንል በሌላ አገላለጽ መገለጽ ይቻላል ብሎ ነው የገለጹት። ከዛ በኋላ የጂኦ ማግኔቲዝም ኢንቨስቲጌሽን ከተነሳ ወዲህ ማለት ነው። ስለሆነ ሁላችንም እንደምናውቀው መሬት ምን አላት? ብዙ ማዕድናት አላት። አይረን እንችላለን፣ ኒኬልን እንችላለን። ስለዚህ በመሬት ሴንተር ውስጥ ኮር ውስጥ ትልቅ ተምፕሬቸር አለ፣ ሙቀት አለ። ያ ሙቀት እነዚህን አይረንና ኒኬልን እንዲቀልጡ ያደረገ። እነዚህ አይነት ከቀለጡ ኤሌክትሮናቸው የሚወጣበት ስቴት ይፈጥራል ማለት ነው። መሬት ደግሞ ስለሚዞር ያ ኤሌክትሮን የምንለው ከዘወረች ምን ይፈጥራል? ካሬንት ይፈጥራል። ይ በፊዚክስ እንደምንለው ማለት ነው። የሚንቀሳቀስ ቻርጅ ካሬንት ይፈጥራል። ግልበርት እንዳለው ሳይሆን ሞልተን ስቴት የመሬታችን ኮር ውስጥ በዛ ተምፕሬቸር ምክንያት ይቀልጣሉ። ያ ሮቴሽን ስላለ ቻርጆቹ ይንቀሳቀሳሉ። ምን ይፈጥራል? ካሬንት ይፈጥራል። ካሬንቱ ደግሞ በአምፒር ስለው የሚባል የአምፒር የሚባል ሳይንቲስት ማንኛውም ቻርጅ ያለው ሲንቀሳቀስ ማግኔቲክ ፊልድ የሚፈጥር ጥናት ያሳያል ማለት ነው። ቻርጁ ሲንቀሳቀሱ ካረንት ይፈጠራል። ካረንት ካለ ደግሞ ምን አለ ማለት ነው ማግኔቲክ ፊልድ አለ ማለት ነው። በዛ ምክንያት መሬታችን የራሷ የሆነ ማግኔት እንዳላት ይነገራል። ሶ ልክ ውጭ ላይ እንደምናውቀው ላብራቶሪ፣ ኤሌመንታሪ ላብራቶሪ ውስጥ፣ ሃይስኩል ላብራቶሪ ውስጥ እንዳለ ማግኔት ሁሉ አንደኛው ማግኔት ወደ አንድ ማግኔት ስናስጠጋ ያለውን ፕሮፐርቲ መሬታችን እንደ አይነት ነገር ጸባይ ያላት ማለት ነው። ትልቅ ማግኒቲውድ ትልቅ አማውንት ያለው ኢንተንሲቲ ያለው አላት ማለት ነው። መሬታችን የጂኦ ማግኔቲክ መስክ የፕላኔታችን ተለዋዋጭና ውስብስብ ተፈጥሮ ማሳያ ነው። ሕይወት በምድር ላይ እንዲበለጽግ ከሚያስችሉ እውነታዎች መካከል አንደኛው ነው። ይህ የምድር ክስተት ከህዋ ያለውን መስተጋብር ዶክተር ተሾመ ዱጋሳ እንዲያስረዱናል። የማይታዩ መስመሮች ፊልድ ማግኔት ዙሪያ ከቦ እንዳሉ ይገለጻል። ለምሳሌ አንድ ሜትር አካባቢ ባስቀምጥ፣ ሁለት ሜትር ላይ ባስቀምጥ፣ አምስት መቶ ሜትር ላይ ባስቀምጥ፣ አንድ ኪሎ ሜትር ላይ ባስቀምጥ ብዬ ስታዲ ማድረግ ይችላለሁ። መሬታችን ያላት ማግኔት ፊልድ ወደ ስፔስ ነው እየዘለቀ የምናገኘው ሴንስ የምናደርገው ማለት ነው። መሬት በአጠቃላይ የራሷ ማግኔት አላት። የራሱ ማግኔት ኢፌክት ደግሞ ፊልዷ እስከ አውተር ስፔስ ይዘርጋል። ግን ከዋናው እየራቅን በሄድን ቁጥር በአድረሱ ኬር እየቀነሰ እየቀነሰ ኢንቴንሲቲ መጠኑ በምን ያህል አንድ ነገር ፊልዱን መቀየር ይችላል መሳብ ይችላል ወይ ደግሞ ሪፔል መግፋት ይችላል የምለውን ከዋናው በራቅን ቁጥር እየቀነሰ እየቀነሰ እየቀነሰ ነው የሚሄደው። የጂኦ ማግኔቲክ መስክ የምድርን የአየር ንብረትና አካባቢን በመቅረጽ ረገድ ወሳኝ ሚና እንደሚጫወት ከገለጻው መገንዘብ ችለናል። ከዚህም በተጨማሪ ያለውን ዘርፈ ብዙ ፋይዳ በስፔስ ሳይንስ ዘርፍ ተመራማሪና የድህረ ምረቃና ምርምር አስተዳደር ዋና ስራ አስፈጻሚ የሆኑት ዶክተር ተሾመ ዱጋሳ እንደሚከተለው ገልጸውታል። መሬታችን ትልቅ ማግኔት ፊልድ አላት። ይሄ በጣም ጥቅም አለው። ጥናቶች እንደሚያሳዩ በጣም ጥቅም አለው። ከመሬት መሬት የመሬታችን ማግኔት ፊልድ ይለያያል። ለምሳሌ ምድር ወገብ ያሉ ከምድር ወገብ ወደ ዋልታዎች ወደ ፖልስ ስንሄድ የመሬታችን ኢንቴንሲቲ እየቀነሰ ነው የሚሄደው። ሌላው ይሄ ማግኔት እንደምናውቀው ወደ ላብራቶሪ ውስጥ ፖል አለው። ሰሜን ዋልታና ደቡብ ዋልታ አለው። ማንኛውም ማግኔት የመሬት ማግኔት ዋልታዎች ወዴት ናቸው? የምድር ዋልታ ኖርስ ሳውዝ የምንላቸው ከእሱ ጋር እኩል ነው ወይ ብለን ስንለው ጥናት የሚያሳየው እኛ እንደምናውቀው አንድ አይደሉ፣ ቲልት ያደረገ ነው በ15 ዲግሪ አካባቢ ከዋናው ሰሜን ዋልታ እና ደቡብ ዋልታ የምንለው የመሬት ጂኦግራፊ አቅጣጫ ያጋደለ ነው በ15 ዲግሪ አካባቢ። ከፀሐይ የሚመጡ ጨረሮች ፓርቲክል ሊሆን ይችላል። ልክ እንደ ጋሻ ከኛ የሚሸፍንን ፊልድ ነው። ይህ ማግኔቲክ ፊልድ ባይኖር ልክ ራቁቱ እንደሚቆም ሰው እንደማለት ነው። ለምሳሌ ጋሻ ካለ የሆነ ጦ ብወረወ በጋሻው ፊልድ እንደሚያደርግ ሁሉ መሬታችን ከፀሐይ የሚመጣ በጣም ሀይ ኤነርጂ የሆኑ ፓርቲክሎች ወደ መሬት ቀጥታ እንዳይዘልቁ የሚያደርግ በጣም አድቫንቴጅ ያለው ማለት ነው። አሁን ለምሳሌ አልትራ ቫዮሌት ከፀሐይ ወደ ምድር ቀጥታ እንዳይመጣ ይሄ ኦዞን እንደሚከለክለን ሁሉ ይሄኛውን ደግሞ ፓርቲክልስ። ያኛው ራዲሽን ነው፣ ይሄኛው ደግሞ ፓርቲክልስ። ፓርቲክል ቀጥታ ወደ ምድር ከመጡ ሰው ልጅ ላይ በጣም ተጽዕኖ ለምታቱ ኢነርጂ ናቸው። ይሄ የመሬታችን ማግኔቲክ ፊልድ በጣም ጠቃሚ ነው ማለት፣ ይሄን ሃርምፉል የሆኑ ፓርቲክሎችን ሺልድ ለማድረግ ለመከለል እኛን ለመጠበቅ ናቹራሊ ያገኘ ነው ማለት ነው። ኢኳተር አካባቢ ያለንና ፖል አካባቢ ያለን ሰዎች ተመሳሳይ አይደለንም። አሁን ፖል አካባቢ ያለ ቀጥታ ያ ፓርቲክል ሊገባ ይችላል። ምክንያቱም የመሬታችን ማግኔቲክ ፊልድ ከደቡባዊ ዋልታ ወደ ሰሜን ነው አቅጣጫ የሚሄደው። ሁልጊዜ ፓርቲክሎች ይሄንን ፊልድ ሊያልፉት አይችሉም፣ ግን በዛ እየዞሩ እየዞሩ በዋልታ በኩል ይገባሉ ማለት ነው። አሁን ኦሮራ ብለን የምናየው ፀሐይ ላይ ልክኛ ቀስተ ዳመና ብለን የምንጠራው እንግዲህ ቀስተ ዳመና ተመመና የተለየ ነው። አውሮፓ አካባቢ ወይ ኖርዝ ካናዳ አካባቢ፣ አውስትራሊያ አካባቢ የምናያቸው ይሄ ሶላር ኤቨንቶች አንዳንድ ሲፈጠሩ አትሞስፌራችን ውስጥ ከለርድ የሆነ የሚቦለቦል ከለርድ የሆነ ነገር እናያለን። ያ የሚፈጠረው እዛ ፕሮሰስ ነው። ያ ፓርቲክሎች ይመጡና አትሞስፌርን አነዚ ያደረጋሉ። ሎወር አትሞስፌርን የተለያዩ ከለድ እናገኛለን አንዱ ናይትሮጂን ሞሊኪል ጋር ይጋጭ ይችላል ከኦክሲጅን ሞሊኪል። ይሄ እነዚህ ካይሮች የሚገኙ በዚህ ምክንያት ነው። ማለት ፖል አካባቢ ያሉ እንዲህ አይነት አድቫንቴጅ ቱሪስት አትራክሽን ሊያገኙ ይችላሉ። ሰዎች ያንን ነገር ሲፈጠር አሁን ፕሬዲክት ሲደረግ ሰዎች እዛ ሄዱ ያን ነገር የማየትን የመደሰት ኔቸርን የማድነቅ ዘንብልስ አሉ ማለት ነው። እንዲህ አይነት ነገሮች ይኖራሉ። ምድር ወገብ አካባቢ ስንመጣ እንዲህ አይነት ነገሮች አናየም። ምክንያቱም ፓርቲክሎች ወደኛ ቀጥታ ሰርጎ ሊገቡ አይችሉም። በዛው በመስመሩ የመሬታችን ማግኔቲክ ፊልድ ተከትሎ ተከትሎ ተከትሎ ይገባሉ ማለት ነው። ሰውኛ አካባቢ እንዳይነት ክስተቶች የማየት በጣም ውስን ነው። ውድ የአገራችን ልጆች፣ የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ የእነዚህን መሰናዶ ቀጣይ ክፍል እናስደምጣችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቤ አይሉ ነኝ። ከሌሎች የኤፍኤም አዲስ 97 ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር फेम मार्टी जतना सुबह यमी कर्ब प्रोग्राम